ከሁለት ሳምንት በፊት የአውሮፓ ህብረትና ቱርክ በስደተኞች ጉዳይ የደረሱበት አወዛጋቢው ስምምነት ከመጋቢት 13 በኋላ በህገወጥ መንገድ ከቱርክ ወደ ግሪክ የሚገቡ ስደተኞች ተመልሰው እንዲላኩና ባጸፋውም የአውሮፓ ህብረት ሀገሮች የሱሪያ ስደተኞችን ከቱርክ እንዲቀበሉ የሚጠይቅ ነው። ቱርክ ለዚህ አገልግሎቷ ስድስት ቢሊዮን ዩሮ እርዳታ እንደሚሰጣትና ዜጎቿም ወደ ሸንገን አገሮች የሚገቡበት ቀላል የቪዛ አሰራር የሚዘረጋ ስለመሆኑ በስምምነቱ ተጠቅሷል። በዚህም መሰረት በግሪክ ደሴቶች መጠለያዎች ከሚገኙት በብዙ ሺህ የሚቆጠሩ ተመላሽ ስደተኞች ውስጥ ዛሬ አብዛኛዎቹ ከፓኪስታንና ባንግላዴሽ ናቸው የተባሉ 200 ስደተኞች ዲኬሊ ወደምትባለው የቱርክ አነስተኛ ከተማ በሁለት ጀልባዎች ተጓጉዘዋል። ቱርክ በተቀበለቻቸው ስደተኞች ልክ የሱሪያን ስደተኞች ወደ አውሮፓ እንድትልክ የሚደረግ ስለመሆኑ በስምምነቱ የተገለጸ ቢሆንም ከአውሮፓ ተገደው የሚላኩትን ግን ምን እንደምታደርጋቸው የተብራራ ነገር የለም። ሶራውያንን ተመላሾች በስደተኞች ካምፕ ልታስቀምጣቸው ብትችል እንኳ ከአፍሪካና ከሌሎች ሀገሮች የመጡትን ምናልባትም ወደ የሀገሮቻቸው አስገድዳ ልትልካቸው ትችላለች የሚል ስጋት አለ። ከዚህም በቀር ቱርክ ጦርነት ያለባትና የአሸባሪዎች ጥቃትም የሚፈጸምባት እንዲሁም በሰብአዊ መብት ጥሰትም የምትታወቅ በመሆኑ ከአገዛዞችና ከጦርነት ሸሽተው ለሚመጡ ተገን ጠያቂዎች ዋስትና ልትሰጥ የምትችል አይደለችም። ማለት በርካቶች የሕብረቱን አስገድዶ የመላክ ዕቅድ ይቃወሙታል። ዛሬ ወደ ቱርክ በሚላኩት ስደተኞች ምትክ ወደ አውሮፓ የሚሰፍሩትን ስደተኞች ቁጥር በሚመለከት የኮሚሽኑ ቃል አቀባይ ወይዘሪት ቶቬርንስት ወደ ተወሰኑ ሀገሮች የሚላኩትን ብዛት አስታውቀዋል። ሰላሳ ሁለት ስደተኞች ወደ ጀርመን፣ አስራ አንድ ወደ ፊንላንድ ሊመጡ በዝግጅት ላይ ናቸው። የተወሰኑ ደግሞ ነገ ወደ ኔዘርላንድስ ይመጣሉ በማለት አስታውቀዋል። ስምምነቱ ከቱርክ ወደ አውሮፓ የሚሰፍሩት ስደተኞች ከግሪክ ወደ ቱርክ በሚመለሱ ስደተኞች ቁጥር ልክ ነው ስለመባሉና አሁን ግን ቁጥሩ ያልተመጣጠመ መሆኑን በሚመለከት ለቀረበ ጥያቄ የኮሚሽኑ ዋና ቃል አቀባይ ሚስተር ማርጋሪት ሲኪናስ በተጨማሪ ሲያብራሩ ዋናው የስምምነቱ ሀሳብ ለእያንዳንዱ ወደ ቱርክ የሚላክ ጀልባ አንድ ከቱርክ የሚነሳ አውሮፕላን የሚኖር መሆኑ ነው ይህ የስደተኞችን ፍልሰት የምንታገልበት አዲሱ ዘዴ ነው። በእርግጥ አንዳንድ መበላለጥ ሊኖር ይችላል፤ ምክንያቱም ዛሬ የስምሪቱ የመጀመሪያ ቀን ስለሆነ ነው። ግን የእቅዱ ተግባራዊነት በየቀኑ ሲቀጥል፣ ተመሳሳይ ቁጥር ያላቸው ሶሪያውያን ወደ አውሮፓ ይመጣሉ ብለዋል። ይሁን እንጂ ይህ የቱርክና የአውሮፓ ሕብረት የገቡበት የስደተኞች ውል የሚተቸው በሰብአዊ መብት ድርጅቶች ብቻ አይደለም። በርካታ አባል ሀገራትም ቢሆኑ ስምምነቱ የገቡበትን ችግር የሚያስወግድ መሆኑን አብዝተው ይጠራጠራሉ ነው የሚባለው። ቱርክ የገባችበትን ውል ስለማክበሯና ስለመፈጸሟ ብቻ ሳይሆን የጠየቀቻቸው ቅድመ ሁኔታዎች ቢሟሉ በራሳቸው ሌላ ችግር ሊያስከትሉ የሚችሉ ናቸው በማለት የሚከራከሩት የአውሮፓ ፖለቲከኞች በርካታ ናቸው። ስለሆነም በውሉ መሰረት ለቱርክ የሚሰጠውን ገንዘብ በማዋጣትም ሆነ ከቱርክ ለሰፈራ የሚመጡትን የሱሪያ ስደተኞች በመቀበል በኩል በርካታ አባል ሀገሮች ዳተኞች እንደሆኑ ነው የሚታመነው። እቅዱን ተግባራዊ ለማድረግ እየተደረገ ያለው ጥረት ግን ወደ አውሮፓ ለመግባት የሚፈልጉትን ሰዎች ጠንካራ መልእክት በማስተላለፍ የስደተኞችን ፍልሰት ይቀንሳል የሚል እምነት በሕብረቱ በኩል ያለ ቢሆንም ጦርነትና ችግር እስካለ ድረስ ይህ ሊሆን እንደማይችል በመግለጽ ይልቁንስ ለስደት ዋና ምንጭ በሆኑት ጦርነት፣ ችግርና አገዛዝ ላይ ማተኮር የሚያስፈልግ መሆኑን የፖለቲካ ትንታኞች ያስረዳሉ። ገባዩ ንጉሴ ለዶቼቬሌ ራዲዮ ብራስልስ።